የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 29 2014 ዓ ም ዝግጅታችን ጀመረ። በጦርነቱ የተጎዱና ለረሃብ የተጋለጡ ሚሊዮኖችን አስመልክቶ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ ሁለት ባለስልጣናት መሰንበቻውን የሰጧቸውን ግምገማዎች በምሽቱ ዝግጅታችን እናስደምጣችኋለን። ሰሞኑን በደቡብ ክልል ደራሼ ልዩ ወረዳ ምንድን ነው የሆነው? ዘርዘር ያለ ዘገባ ይዘንላቸዋል። በውጭ ሀገር የሚኖሩ ኢትዮጵያውያን ኢትዮጵያ ለሚገኙ ተረጂዎች የሚያደርጉትን ድጋፍም የተመለከተ ዘገባ አለን። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ሰላም ጤና ይስጥልኝ። እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ሞስኮ የሶቪየት ህብረት ናዚ ጀርመንን ድል ያደረገችበትን ሰባ ሰባተኛ ዓመት ክብረ በዓል መታሰቢያ ከነገ በስቲያ ሰኞ ከማክበረው አስቀድሞ ባሉት በዛሬና በነገ ዕለት ከሩሲያ ወታደሮች ጋር የሚደረገው ውጊያ ከፍተኛ ሊሆን ይችላል ሲሉ የዩክሬን ባለሥልጣናት ህዝባቸውን አስጠነቀቁ። የዩክሬን የብሔራዊ ደህንነት ምክር ቤት ባለሥልጣናት ትላንት አርብ ባስተላለፉት ማስጠንቀቂያ ሩሲያ በዓመታዊ የድል ቀን በዓሏ ሰሞን በአንዳንድ የዩክሬን አካባቢዎች ላይ ከፍተኛ የአየር ድብደባ ልትፈጽም ትችላለች ነው ያሉት። የደህንነት ባለሥልጣናቱ በፌስቡክ ገጻቸው ላይ ባሰፈሩ ጽሁፍ የሩሲያ ወታደሮች በዩክሬኑ ጦርነት በድል ቀን በዓላቸው ተኩራርተው የሚናገሩት የጦር ግንባር ድል ስላልቀናቸው በተለያዩ የዩክሬን ከተሞች ላይ የሚያዘንቡትን የቦምብ ናዳ አጠናክረው ሊገፉበት ይችላሉ ብለዋል። ሩሲያ ታሪካዊውን የድል ቀን በዓል ከወዲሁ በመላው አገሪቱ በወታደራዊ ትርኢቶች በማክበር ላይ ትገኛለች። ሮይተርስ እንደዘገበው የሩሲያው ፕሬዚዳንት ቭላድሚር ፑቲን ከነገ በስቲያ ሰኞ በሚያሰሙት ንግግር ለምዕራቡ ዓለም የምጽአት ቀን የተባለ መልእክት ያስተላልፋሉ ተብሎ ተጠብቋል። ይህ በእንዲህ እንዳለ ሩሲያ ታክቲካዊ የኒውክለር ጦር መሳሪያዎችን በዩክሬን ውጊያ የመጠቀም ፍላጎት የላትም ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ትላንት አርብ ተናገሩ። ሩሲያ በኒውክሌር ጦርነት አሸናፊ ሊኖር አይችልምና ጥቅም ላይ መዋል የለበትም የሚለውን መርህ አጥብቃ ታከብራለች ነበር ያሉት ቃል አቀባዩ አሌክሲ ዛይሴቭ። ዩክሬን በበኩሏ ዜጎቿ የአየር ድብደባ ማስጠንቀቂያ በሚሰሙበት ወቅት ከለላ ወደሚያገኙባቸው መሸሸጊያዎች እንዲገቡና በዚሁም መሰንበቻውን ያይላል በተባለው የሩሲያ የአየር ጥቃት ሳቢያ ብዛት ያላቸው ሰዎች የሚገኙባቸውን ትላልቅ ስብሰባዎች ከማካሄድ እንዲቆጠቡም አስጠንቅቃለች። በሌላ በኩል የፑቲን ኃይሎች እስከዛሬ ማለዳ ድረስ በማሪፖል የሚገኘውን የብረት ፋብሪካ ከዩክሬን ተዋጊዎች እጅ ማስለቀቅ ያለመቻላቸው ተዘግበዋል። ዩክሬናውያን ኃይሎች ስትራቴጂያዊቱን የወደብ ከተማ ሞስኮ ሙሉ በሙሉ እንዳትቆጣጠር ለማድረግ ለሳምንታት በያዙት ጥረት ከግዙፉ ፋብሪካ መሽገው እየተዋጉ ባሉበት ወቅት በትላንትናው እለት ከፋብሪካው ስር ካሉ ዋሻዎች የነበሩ ተጨማሪ ሰላማዊ ዜጎችን ከአደጋ ለማትረፍ መቻሉ ተገልጧል። በሌላ ተያያዥ ዜና ፕሬዚዳንት ጆ ባይደን ዩክሬን የሩሲያን ወረራ ለመመከት ለምታደርገው ትንቅንቅ የሚውል 150 ሚሊዮን ዶላር የሚያወጣ ተጨማሪ የጦር መሳሪያ እንደሚሰጡ ትላንት አስታወቁ። ልዩ ልዩ የጦር መሳሪያዎችን፣ ራዳሮችና ሌሎች አስፈላጊ ቁሳቁሶችን ማቅረብ የሚያስችል አዲስ የደህንነት እርዳታ ይፋ እያደረግኩ ነው ያሉት ባይደን የተቀመጠው ለድጋፍ የሚውል ገንዘብ እያለቀ በመሆኑ የዩናይት ስቴትስ ምክር ቤት ተጨማሪ በጀት እንዲለቅ ሲሉም አሳስበዋል። አንድ የዩናይት ስቴትስ ከፍተኛ ባለስልጣን በሰጡት ገለጻ መሰረት አዲሱ ለዩክሬን የሚሰጠው የጦር ድጋፍ 25000 ባለ 155 ሚሊ ሜትር የመድፍ ጥይቶች፣ ጠላት የሚያስፎነጭፋቸውን መድፎች መነሻ የሚያመላክቱ ራዳሮችና የተለያዩ የጦር መሳሪያ መለዋወጫዎችን ያካትታል። የመድፍ አረሮቹ በቅርብ ጊዜ ለዩክሬን ለተሰጡት ሆዊትዘርስ በመባል ለሚታወቁት የመድፍ አይነቶች የሚውሉ ናቸው። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜን ኮሪያ ከባህር ሰርጓጅ መርከብ የተወነጨፈ ቦለስቲክ ሚሳይል መተኮሷን የደቡብ ኮሪያ ጦር በዛሬው ዕለት አስታወቀ። ፒዮንግያንግ መሰል ሙከራ ስታደርግ በያዝነው የአውሮፓውያኑ 2022 ዓ ም ብቻ የአሁኑ 15ኛዋ መሆኑ ነው የአጭር ርቀት ሚሳይሉ የተወነጭፈው ቅዳሜ ከሰዓት በኋላ ሲሆን ሲምፖ ከተባለው አካባቢ ተነስቶ በሰሜን ኮሪያ ምስራቃዊ የባህር ጠረፍ አቅጣጫ ወደሚገኝ ባህር መሆኑን የደቡብ ኮሪያው ጦር አዛዥ ለጋዜጠኞች በሰጡት አስተያየት አስረድተዋል። የጃፓን የባህር ጠረፍ ጠባቂዎችም ቦለስቲክ ሚሳይሉ ለ15 ደቂቃዎች ያህል በአየር ላይ ተምዘግዝጎ ባህሩ ላይ ማረፉን ተናግረዋል። የጃፓኑ ኪዮዶ የዜና ወኪል እንደዘገበውም ሚሳይሉ 600 ኪሎ ሜትር ያህል ርቀት ከተምዘገዘገ በኋላ ከተከለከለው የጃፓን ልዩ ኢኮኖሚ ቀጠና አቅራቢያ ነው ያረፈው። ፈረንሳይ ዳግም ለተመረጡት ፕሬዝዳንቷ ኢማኑኤል ማክሮን በዛሬው ዕለት የበዓለ ሲመት ስነ ስርዓት አካሄደች። ማክሮን ባለፈው ሚያዝያ 16 ቀን ነው ቀኝ አክራሪዋን ተቀናቃኛቸውን ማሪን ለፔንን አሸንፈው ለሁለተኛ ዙር የአምስት ዓመት የስልጣን ዘመን የተመረጡት። ማክሮን ቃለ መሀል ላይ የፈጸሙት የሀገሪቱ የህገ መንግስት ምክር ቤት የምርጫውን ውጤት በንባብ ባሰማበት በኤልሴ ፕሬዝዳንታዊ ቤተ መንግስት በተዘጋጀ ና 500 ያህል እንግዶች በተገኙበት ስነ ስርአት ነው። ማክሮን ማክሮን ንግግር ከማድረጋቸው አስቀድሞም ከፍተኛ አስተዋጽኦ ላበረከቱ ሰዎች የሚሰጠው የሀገሪቱ እጅግ ከፍተኛ የክብር ሽልማት አንገታቸው ላይ ተጠልቆላቸዋል። በሀገሪቱ ፕሬዝዳንታዊ በዓለ ሲመት ልማድ መሰረት ስነ ስርዓቱን ምክንያት በማድረግ 21 ጊዜ መድፍ ተተኩሷል። የማክሮን ሁለተኛ ፕሬዝዳንታዊ የስልጣን ዘመን ልክ የዛሬ ሳምንት ግንቦት 7 2014 ዓ ም ይጀምራል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ ያበቃ። መልካም ምሽት። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 29 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አማሪክ ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኤ አማሪክ የፌስቡክ ገጻችን ላይ ከሰኞ እስከ አርብ በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደያዝ ነው ዘገባችንን እንለፍ። በጦርነት የተጎዱና ለረሃብ የተጋለጡ ሚሊዮኖችን አስመልክቶ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ ሁለት ባለስልጣናት መሰንበቻውን የሰጧቸውን ግምገማዎች ይመለከታል። ቀዳሚው ዘገባችን ጠቅላላ መጠኑ አንድ ሺህ ሜትሪክ ቶን የሚጠጋ የምግብ እርዳታና ሌሎች አስፈላጊ ያሏቸውን ቁሳቁሶች የጫኑ ሀያ ሰባት የጭነት ተሽከርካሪዎች መቀሌ ባለፈው አርብና ቅዳሜ መድረሳቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አስታውቀዋል። በኢትዮጵያ ያለው ሰብአዊ ሁኔታ አሁንም አስከፊ ነው ያሉት የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስኤድ ኃላፊም ላለፈው አንድ ዓመት ተኩል በሰሜን ኢትዮጵያ የተካሄደው ግጭት ሰብአዊ ቀውስ ብቻ ሳይሆን ከፍተኛ ውድመት ያስከተለ ነው ብለዋል። ሆኖም አንዳንድ ተስፋ የሚፈነጥቁ ሁኔታዎች መታየታቸውን ተናግረዋል። ሙሉ ዘገባውን አሉላ ከበደ ያቀርበዋል። ከሶስት ወራት በላይ ተቋርጦ የነበረው የእርዳታ ማጓጓዝ ስራ በያዝነው የሚያዝያ ወር ከጀመረ ወዲህ ይህ የአሁኑ አራተኛ ዙር የሰብአዊ ረድኤት አቅርቦት መሆኑን ዱጃሪክ ተናግረዋል። በአጠቃላይ ብዛታቸው 169 የሚደርሱ የጭነት መኪኖች ትግራይ መግባታቸውንና ጠቅላላ መጠኑም 4300 ሜትሪክ ቶን የእርዳታ ቁሳቁስ መድረሱን ቃል አቀባዩ ጨምረው አመልክተዋል። ምግብና ሌሎች የእርዳታ ቁሳቁሶችን የጫኑት ተሽከርካሪዎች ከመቀለ አስቸኳይ እርዳታ ወደሚያስፈልጋቸው የተለያዩ ክልሉ አካባቢዎች ማምራታቸውን አመልክተው በቅርብ ጊዜ ደረሰ ያሉት ነዳጅ ወሳኝ ስራዎች እንዲቀላጠፉ አስችለዋል ብለዋል። ይሁንና ወደ ክልሉ እየደረሰ ያለው የእርዳታ መጠን ግን አሁንም ከሚያስፈልገው ያነሰ መሆኑን፣ እንደ ኤሌክትሪክ፣ የመገናኛ ዘዴ እና ባንክን ጨምሮ አስፈላጊ አገልግሎቶች በአብዛኛው አሁንም እንደተቋረጡ መሆናቸውን ተናግረዋል። በሌላ በኩል የመንግስታቱ ድርጅት ከዓለም አቀፍ አጋር ድርጅቶች ጋር በመሆን ከመጪው የዘር መዝሪያ ወቅት አስቀድሞ ለግብርና የሚውል ዘርና ማዳበሪያን ጨምሮ የተለያዩ የእርዳታ ቁሳቁሶችን በአስቸኳይ ወደ ትግራይ ለማድረስ ከባለሥልጣናት ጋር መስራት ቀጥሏል፣ ያሉት ድጃሪች የተባበሩት መንግስታት ድርጅት በአፋርና በአማራ ክልልም አስፈላጊ እርዳታ በግጭቱ ወደ ተጎዱ አካባቢዎች በስፋት እንዲዳረስ ከባለሥልጣናቱ ጋር እየሰራ ነው ብለዋል። አያይዘውም በአማራ ክልል አጋሮቻቸው ቁጥሩ 56000 ለሚጠጋ ሕዝብ ባለፈው ሳምንት ምግብ ማደላቸውን ቃል አቀባዩ አስታውሰዋል። በተመሳሳይም ካለፈው የታህሳስ ወር አንስቶ ከ10 ሚሊዮን በላይ ሰዎች ከኢትዮጵያ መንግስት ከተባበሩት መንግስታት ድርጅትና እንዲሁም ሌሎች መንግስታዊ ካልሆኑ አጋሮቻችን የምግብ እርዳታ አግኝተዋል ነው ያሉት ዱጃሪች የሰሜን ኢትዮጵያው ጦርነት ከ9 ሚሊዮን በላይ ሕዝብ እጅግ ለከፋ የምግብ እጥረት ሲዳርግ በትግራይ ብቻ ከሁለት ሚሊዮን በላይ ሰዎች መኖሪያ ቀያቸውን ጥለው እንዲሰደዱ አድርጓል ያሉት ደግሞ የዩናይት ስቴትሷ ዓለም አቀፍ የተራደው ድርጅት አስተዳዳሪ ሳማንታ ፓወር ናቸው። ከዘጠና በመቶ በላይ የሚሆነው ህዝብ እርዳታ ፈላጊ መሆኑን በአፋርና አማራ ክልሎች በመጪው የሰኔ ወር ላይ ቁጥሩ እስከ አንድ ሚሊዮን የሚደርስ ህዝብ ቸነፈር መሰል ለሆነ ብርቱ የረሃብ አደጋ ሊጋለጥ እንደሚችል አስተዳዳሪዋ አክለው ገልጠዋል። ሁኔታው ከዚህም ወደ ከፋ አዝማሚያ ሊያመራ በመቻሉ የእርዳታ አቅርቦቱ ሳያቋርጥ መድረስ እንዳለበት ነው ሚስ ፓወር ያመለከቱት። ይህ እርዳታ በጣም አስፈላጊ ነው። በሰሜን ኢትዮጵያ ያለው ሁኔታ እንደ እንደከፋ ቀጥሏል። የቤተሰብ አባላት የሚመገቡት ምግብ የላቸውም። የተመጣጠነ ምግብ እጥረት በህጻናትና ነፍሰ ጡር ሴቶች ላይ ጉዳት እያደረሰ ነው። ከቀያቸው ተፈናቅለው የሚገኙ ብዙዎች መሰረታዊ የሚባሉትን አገልግሎቶች እንኳን አያገኙም። አገራቸው ዋናዋ የኢትዮጵያ ለጋሽ መሆኗን የተናገሩት ፓወር በመጠኑም ዩናይት ስቴትስ በዓለም ዙሪያ ካሉ የትኛውም አገሮች በላይ ለኢትዮጵያ እርዳታ የምትሰጥ መሆኗን አመልክተዋል ስ to help people affected by the ongoing crisis. this includes emergency food and nutrition assistance for 7 million people, medicines, and medicine, to to the we million dollar, ያልሚ ምግብና ተላላፊ በሽታዎችን ለመዋጋት የሚውሉ መድኃኒቶችና የሕክምና አቅርቦቶችን ያጠቃልላል። ሩቅና ለመድረስ አስቸጋሪ በሆኑ አካባቢዎች እርዳታ ማድረስ የሚያስችሉ ዘዴዎችን ለመቀየስ በግጭቱ የተጎዱ ሕጻናትን እና ለጾታዊ ጉዳት የተዳረጉ ብሎም በሰሜን ኢትዮጵያ የሚገኙ አሁንም አስቸኳይ እርዳታ የሚያስፈልጋቸው በሚሊዮኖች የሚቆጠሩ ሰዎችን ለመርዳት ይውላል። ሆኖም አንዳች የተስፋ ጭላንጭል ግን አለ ያሉት የዩናይት ስቴትሷ ዓለም አቀፍ የረዴ ፕሮግራም አስተዳዳሪ ለዚህ ሁሉ ሰቆቃ ምንጭ የሆነውን ውጊያ ለማቆም በቅርቡ በኢትዮጵያ መንግሥትና በትግራይ ክልል ባለሥልጣናት መካከል በተናጥል የተገለጹትን የተኩስ አቁም እርምጃዎች አውንታዊነት አውስተዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችንን ውሰዳችሁ ሰሞኑን በደቡብ ክልል ደራሼ ልዩ ወረዳ ምንድን ሆ ነው በደቡብ ክልል ቀደም ሲል የሰገና አካባቢ ሕዝቦች ዞን የሚባለው አምስት የተለያዩ ወረዳዎችን በስሩ ይዞ የነበረው ዞን የክልሉ ምክር ቤት በአዋጅ ማፍረሱን ተከትሎ የደራሼ ልዩ ወረዳ በሚያቀርበው የወሰንና የአስተዳደራዊ መዋቅር ጥያቄዎች የተነሳ ወትሮም የራቀው ሰላም ሰሞኑን ተባብሶ ለብዙ የጸጥታ ኃይሎችና ሲቪሎች ህልፈተ ህይወት ምክንያት መሆኑን የአካባቢው ነዋሪዎች የልዩ ወረዳውና የክልሉ ባለስልጣናት ለአሜሪካ ድምጽ ተናግረዋል። ለተፈጠረው ችግር የአካባቢው ነዋሪዎችና አንዳንዶች የወረዳውና የክልሉ መንግስት የሚወነጅሉ ሲሆን የክልሉ መንግስት ደግሞ በወረዳው ተደራጅቷል የሚለውን ጽንፈኛ ሲል የሚገልጸውን ቡድን ተጠያቂ አድርጓል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ እነዚሁን ጉዳዮች ያካተተ ዝግጅት አድርሶናል። ለዛሬው ቅዳሜ ምሽት ሰፋ ያለውን ጊዜ ይይዛል። በደቡብ ክልል በኮንቶ ዞን በደራሽና በአሌልዩ ወረዳ አካባቢዎች የፀጥታ ችግር የተፈጠረው በወርሃ መጋቢት 2003 ዓ ም የተመሰረተውና ኋላም በሰኔ ወር 2010 ዓ ምት የኮንሶ ዞን በአዋጅ ራሱን ችሎ እንዲወጣና ሌሎቹ በልዩ ወረዳነት እንዲደራጁ የደቡብ ክልል ምክር ቤት ከወሰነ በኋላ ቀሪዎቹ የዓለም የድራሽና የቡርጂ እንዲሁም የአማሮ ወረዳዎች በልዩ ወረዳነት ለመደራጀት ደስተኛ ባለመሆናቸው መሆኑን አንድ ለደህንነት ሲባል ማንነቱ በብዙሃን መገናኛ እንዳይገለጥ ያሉ አስተያየት ሰጪ ለአሜሪካ ድምፅ ተናግሯል። ዋና መነሻው ዞን ተብሎ ሰገን አካባቢ ዞን ተዋቀረ። አምስቱ ወረዳዎች ያን አንድ ላይ አማሮ ቡርጂ ኮንሶ ደራሸና አለ አንድ ላይ ተዋቅሮ ዞን ነበረ። ከዛ በኋላ ዞን እስከ ሰባት ዓመት አገልግሎት ሲሰጥ አንድም ኮሽታ አንድም እንደ አንድ እንደ የቤተሰብ ልጆች ፍቅር በፍቅር ሆኖ ነው ሲያገለ አብሮ ህዝቡ ሲኖር ነበረው እና ከዛ በኋላ ያላንዳች ምክንያት ሳይታሰብ በክልሉ አማካኝነት ለኮንሶ ለትሎ ዞን ሰተናል ብሎ ሌሎችን መደል አስቀረና ንብረትን ሌላው ዝም ብሎ በቃ ሌሎች ስላኮረፉኛ፣ አንድ ላይ ነን፣ ለምንድን ነው የምንነጣጠለው? እኛ አንፈልግም መነጠል የለብንም። ዞኑ ይቀጥል ሲባል አይቻልም ተብሎ በቃ በዛ ኬዝ ነው ዋና መነሻው። ይህንን ተከትሎም በመንግስትና ፍላጎታቸው እንዲተገበር በሚፈልጉ መካከል ልዩነት በመፈጠሩ ቀጠናው ላለፉት ሶስት ዓመታት የግጭት ቀጠና ሆኖ መቆየቱን ነው፣ ስማቸው እንዳይገለጥ ጠየቁን የአካባቢው ነዋሪ የሚናገሩት። እዛ ሰፈር ውስጥ የቀሩና መንግስት ይሻላል ከወረዳ መንግስት ጋር መሆን አለበት የሚሉትን የቀጠና አመራሮችን እነዚህ ከኮንሶ ጋር ተባብሮ የሚኖሩ ሰዎች መጥተው ሰፈር ውስጥ ስጠው ገለዋቸዋል። አመራሮችን እንደዛ ነገር ነው ያለው። የመከላከያ ሰራዊት ገብቶ አካባቢው ላይ መረጋጋት መፈጠር አለበት የሚል እርምጃ ወስዶ ሰው ተረጋግቶ እንትን ብለዋል። ግን እኛ እስካሁን ድረስ ጫካ ውስጥ ነው ያለነው። በኮንሶ ዞንና በደራሽ ልዩ ወረዳ እንዲሁም በአጎራባች ወረዳ አለም የከረመው አንድ ቀዝቀዝ ሌላ ጊዜ ጋል ለሚለው ግጭት ሄዶ ሄዶ የሚያያዘው ከመሬት ይገባኛል እና ከአደረጃጀት ጋር እንደሆነ ነው አስተያየት ሰጪዎች የሚገልጡት። ኮንሶና ድራሽ ጉዳይ የመዋቅር ጥያቄ ነው። ይህም የመዋቅር ጥያቄ የሚነሳው በሁለት ጥያቄዎች ነው። አንደኛው ቡድን ጥያቄ የጉማይዴ ልዩ ወረዳ የመዋቅር ጥያቄ የሚል ቡድን ነበረ። ሁለተኛው ደግሞ የካርዱላ ዞን የመዋቅር ጥያቄ የሚል የመጣ ነው። ይህ እንግዲህ ከኮንሶና ከድራሽ አካባቢ የመጣ ጥያቄዎች ናቸው። ሰሞኑን በድራሽን ልዩ ወረዳ ተፈጠረውና ቁጥራቸው የበዙ ለተባሉ የጸጥታ ኃይሎችና ስብሎች ሕልፈተ ሕይወት ምክንያት የሆነውም በደራሼ ልዩ ወረዳ ጋርዱ ላይ የተሰኘ ዞን ለማደራጀት በሚፈልጉና በመንግስት መካከል በተፈጠረ ክፍል መሆኑን ከደራሼ ልዩ ወረዳ አስተያየታቸውንም ለቪኦኤ የሰጡ የጋቶ ቀበሌ ነዋሪ ተናግሯል። እሳቸው ለተፈጠረው ሁሉ ተጠያቂ የሚያደርጉት የአካባቢውና የክልሉም መንግስት ነው። ያለበትም ግንባታ ብዙ ተገንብቷል። እኛም ዞን እውቅና አግኝቶ እዛ እበዛ እየተዳደርን ያለን። መጀመሪያ ዞኑ ሲዋቀር ህዝቡ ተማክሮ ነው ዞኑ የተዋቀሩ። ሲፈርስ ግን ለህዝቡ ምክር አልተሰጠም። ህዝቡን ሳያወያዩ በራሳቸው በትግር ግለሰቦች ነው ያ ዞን ፈርሶ የመንግስት መዋቅር ፈርሶ በሜደ ላይ ቀረና ሌሎች ሰዎች በ በዛ ከዝ ነው በቃ። ለዚህ ደረጃ በ ይልቂትም ትንኮሷ ሙለ ግጭት ተሰጠው። በዛ ከዝ ነው በቃ። ዋናው የክልሉ መንግስት ነው ለዚህ ደረጃ ተጠያቅነት መሆን ያለበት በቃ። በዚህ ግጭት ቁጥራቸው ሰዎቻቸው ይበዙ የተባሉ የፌዴራል ፖሊስ የደቡብ ክልል ልዩ ኃይል አባላትና ሲቪሎች መገደላቸው እንዲሁም በ10 ሺዎች የሚቆጠሩ ዜጎች መፈናቀላቸውን የተለያዩ የአካባቢ ነዋሪዎችና የመንግስት ባለሥልጣናትን ጠቅሰን መዘግባችን ይታወሳል። ይህንን በተመለከተ ከአሜሪካ ድምጽ ጋር ዘለግ ያለ ቃለ ምልልስ ያደረጉት በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ልማዮ ባውዲ አካባቢውን እያተራመሰ ያለው የህዝቡን ጥያቄ በኃይል አስመልሳለሁ የሚል ቡድን ነው ሲሉ ተናግሯል። ይህንም ተልእኳቸውን የጀመሩት ከጅንካ ወደ አርባ ምንጭ ሲጓዙ የነበሩ ህንዳዋንን በማገትና የወርዳውን አስተዳሪ እንዲሁም አመራሮችን በመረሸን መንግስታዊ ስርዓት በማፍረስ የራሱን ስርዓት ለመዘርጋት አቅዶ በመንቀሳቀስ ነው ሲሉም ተናግሯል። በዚህ መንገድ የሚንቀሳቀሰው ኃይል ነባራዊ ሁኔታ ተወስዶ ሲታይ መነሻ የሚያደርገው ሽፋን የሚያደርገው በልዩ ወረዳ ውስጥ የተነሳ የዞን የሚሆን ጥያቄ ነው። የጋርቡላ ዞን እንሆናለን የሚል ጥያቄ ነው። ይሄ ጥያቄ ጊዜ ወስዶ በአግባቡ በሰለጠነ መንገድ ሁሉም አካባቢ ጋር በተነሳው ልክ ህዝቡ ጋር ውይይት ተደርጎ ይመልሳለን የሚል አቅጣጫ ተቀምጧል በመንግስት። ስለዚህ በተደጋጋሚ ይሄን ሽፋን በማድረግ መንገድ ላይ መዝረፍ መንገድ ላይ የሆነ ነገር መንጠቅ መሰረታዊ ምክንያቱ ምንድነው? ሲባል የዞን ጥያቄያችን ስላልተመለሰ፣ ንጹሃን ዜጎች ላይ ትንኮሳ ማካሄድ መሰረታዊ ምክንያቱ ምንድነው? የዞን ጥያቄ ስላልተመለሰ የዞን ጥያቄውን በአስተራር እንመልሳለን ሶ ህጋዊ በሆነ መንገድ ነው ታይቶ የሚመለሰው። ስለዚህ በመዝረፍ በመንጠቅ ወንጀል በመስራት አይደለም የሚል በተደጋጋሚ ይደረግ ስለነበር፣ አሁንም ይሄ ሁኔታ ሲከሰት ተመሳሳይ እንደዚህ አይነት እጮቹ ላይ ይሄ ሁኔታ ሲከሰት ዘረፋውና ይሄ ሁኔታ ሲከሰት ተመሳሳይ ከዚህ በፊት እንደነበረው ትንኮሳ ተደርጎ ተወስዷል። ያው ሀይወይ መንገድ ላይ ሁለም እንደዚህ አይነት ጥቃቅን ነገሮች ይፈጠሩ ስለነበር ሁለተኛ ይሄ የመደበኛው ቅሬታና እንደዚህ አይነት ኢቨንቶቹ እንደተጠበቀ ሆኖ አንዳንድ ጥናቶችን ያመላክቱት በልቱ ጋር በልቱ ጋር የታጥቆ የሚንቀሳቀሱ የኮንሶ ዞኑ ሰገን ዙሪያ ውስጥ የጉማዴ ልዩ ወረዳ ጥያቄ ጠንሳሽ ኃይል ታጥቆ የሚንቀሳቀስ እንደዚህ አለ። ሁኔታው አደገኛ በመሆኑና የወረዳውን አስተዳዳሪ ጨምሮ ባለስልጣናት በቡድኑ ተገለው ስለነበር ወረዳው በጊዜያዊ ወታደራዊ እዝ እንዲተዳደር ተወስኖ በአገር መከላከያ የተመራ ሰራዊት አካባቢ መረከቡና መቆጣጠሩን አቶ አለማዊ ባውዱ ለአሜሪካ ድምፅ ገልጧል። በአገር መከላከያ ሰራዊት የሚመራ እዝ ወረዳውን ከተቆጣጠረ በኋላ በወረዳው አንጻራዊ ሰላምና መረጋጋት ታይቷል። ተዘግቶ የነበሩ ባንክ ቤቶችና ማህበራዊ አገልግሎት ሰጪ ተቋማት ተከፍተው ስራ ጀምረዋል፣ ሲሉ የአካባቢ ነዋሪዎች መናገራቸውም ተዘግቧል። የክልሉን ፖለቲካዊ ጉዳዮችን በቅርበት የሚከታተሉና የደቡብ ክልል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስተባባሪ ዶክተር ካሳው እንደለነ ክልሉ በፀጥታ ችግር ውስጥ ተገባ በሶስት ምክንያቶችና የክልሉ መንግስት አፋጣኝ ምላሽ ስለማይሰጥ ነው ሲሉ ተናግሯል። የመዋቅር አለ የመሰረተ ልማት አለ የወሰን አለ። በብዛትኛው ክልል ላይ ያሉ ትልቁ የግጭት መንስኤዎች በ በሶስት ነው እኛ የምናያቸው። የመሰረተ ልማት ሪሶርስ እጥረት ያለባቸው ቦታዎች ላይ ሪሶርስ የሚፈልጉ ሀይሎች አሉ። ሪሶርስን በአግባቡ መጠቀም ካለመቻል የተነሳ ማስተዳደር ካለመቻል የተነሳ በዛ ሪሶርስ የሚንፀባረቁ ጥያቄዎች ወደ ግጭት ያምሩም አይተናል። በሌላ በኩል ደግሞ መዋቅሮች አሉ። ከዚህ ቀደምም በተለያየ መድረክ እንዳወራ ነው። ለምርጫ ሁለት ሺህ አስራ ሶስት ብዙ ቃል የተገቡ የመዋቅር እድገቶች፣ የመዋቅር ማሻሻያዎች ነበሩ። እነዛም መዋቅሮችም ቃል የተገቡ የመዋቅር ደረጃዎች ክልል ጀምሮ ዞን፣ ወረዳ ከተማ አስተዳደር ምናምን እያለ ሲሄድ እዚሁ መሀል ቁርሾ እየፈጠረ አሁንም ወደ ግጭት ያመራበት ቦታዎች አሉ። ሌላው ምንድነው ሶስተኛ ብዬ ቅድም የጠቀስኩልህ የማንነት ጥያቄ ነው ያልኩ በነኝህ ጉዳዮች ላይ ግጭቶች ይነሳሉ። ይሄ ኩታ ገጠም የሆኑ አካባቢ ላይ ሁለት ብሔሮች ካሉ አንዳንድ ቀበሌ ወደዚህ መሆን፣ ቀበሌ ወደዛ ማድረግ፣ መንደር ወደዚህ መግባት፣ መንደር ወደዛ መግባት እስካሁን ድረስ ያስተዋል ናቸው ችግሮች ናቸው። በእኛ በኩል ጉዳዩ ይመለከተናል የሚሉ ግለሰቦች በቀጠናው የጸጥታ ችግር የሚፈጠረው መንግስት የህዝቡን ጥያቄ በጊዜ ስለማይመልስ ነው ሲሉ የክልሉ መንግስት ተጠያቂ ያደርጋሉ። አቶ አለማየሁ ግን በዚህ አይስማሙም። መንግስት ይመልስልኝ በሚል በርካታ ጥያቄዎች ይነሳሉ። ከእነዚህ ጥያቄዎች መካከል አንዱ በደቡብ ክልል ውስጥ አሁን እየተነሳ ያለው የአደረጃጀት ጥያቄ ነው። የዞን ጥያቄ፣ የልዩ ወረዳ ጥያቄ፣ የወረዳ ጥያቄ፣ የቀበሌ ጥያቄ በሚል ይነሳል። አንዱ ይሄ ነው። ሁለተኛው የምነሳው ከመሰረተ ልማትና ከፊታዊ ተጠቃሚነት ጋር የምነሱ ጉዳዮች አሉ። እነዚህ መሰረታዊ ጉዳዮችን የምንፈታበት የስታንዳርድ ኖሮት በሁሉም ህዝቦች ውስጥ ክልል ውስጥ የምነሳውን ጥያቄ የምንመልስበት እስኪውጅል ኖሮ እንመልሳለን የሚል በክልሉ መንግስት አስተባባሪ ኮሚቴና በክልሉ መንግስት ካቢኔ በአጠቃላይ አመራር ቁጭ ተብሎ ምክክር ተደርጎ እስኪውጅል ተቀምጦላቸው ግን ህዝቡ ጋር እስከምንፈታ ድረስ ውይይት እናደርግ ተብሎ ምክክር ተደርጓል። ከህዝቦች ጋር መግባባት ተፈጥሯል። በዚህ ጉዳይ ላይ እንግዲህ ይሄ ሁኔታ ባለበት የኮቪድ ወረርሽኝ ገጠመን። ይሄ ሁኔታ ባለበት ምርጫ መጣ። ይሄ ሁኔታ ባለበት የሀገር ህልውና ተደፍታል። ግን በዚህ አካባቢ የሚኖሩ ጽንፈኞች እኛንን ጥያቄውን ያስመጣ ነው የሚል የመንግስት ስትራክቸሩ እንዳይመልስ የሚፈልጉ ሀይሎች ጠልፎ ለራስ ዓላማ መጠቀም የሚፈልጉ ሀይሎች ሰው ካልሞተ ሰው ካልተረሸነ እንደዚህ ካልሆነ በሚል የሚፈጥሩት ነውጥ ነው አንዱ ይህ። ሁለተኛው በዚህ ሀገር ውስጥ የመጣንበት የፖለቲካዊ ሁኔታ የወለደው ችግር በየአካባቢ የሚፈጠረው የተለያዩ ሁለት ዋልታ ረገጠ የሆነ ይታዎች አሉ። አንዱ ኢትዮጵያውያን እና ኢትዮጵያን የሰራሁት ሀገሪቱን እንደዚህ በአንድ ግር ያቆምኩት ነነኝ ብሎ አንድ ሌላ ጽንፍ የያዘ ሀይላል ሚቀሰቅስ የዜጎችን አብሮነት በማያጠናከር መንገድ ሚቀሰቅስ፣ ሌላኛው ደግሞ በየሰፈሩ በዘረኝነት በጎጠኝነት ሌላ ጫፍ ይዞ የሀገራችን የአብሮነት ታሪክ ለማበላሸት ከነ ውጭ የዚህ አካባቢ ባለቤት የለም ብሎ በዘረኝነት ሚያጦዝ ሀይላል ከዚህ በሚመነጭ ባላንስ የማያደርግ ግን ሁለት ጫፍ የያዙ አስተሳሰቦች ህዝቡን እየናጠ ዝም ብሎ የህዝቦችን ጥያቄ አልመልስም እንደዚህ አላረግም ነገ ወይ መልስም ያለው የተዛባ ቀጠሮ እየሰጠ የሄደበት ርቀትም የለም። በዚህ ምክንያት ነው ግጭት የተፈጠረው የሚባለውም ቅላሸት መቀባት ስለሆነ ይህን ሰከን ብሎ ክልላችን ህዝቦች ማየት ጀምረዋል። በእርግጥ አንዳንድ አካባቢዎች ይህን ማየት የተሳናቸው አካባቢዎች ላይ ሰው እየተፈጠረ ነው ያለውና እኛ አሁንም በእቅድ ቅድም ያልኳቸው ጉዳዮች ስታንዳርድ ወጥቶለት የጊዜ ሰሌዳ ወጥቶለት ለመፍታት አሁንም ህዝቡ ጋር ተወያይተናል። የዘጠና ቀር እቅድ አዘጋጅተናል። በዚህ እንፈጣለን ብለን ስኮጅልም እያደረግን ያለ ነው። እነዚህን ጥያቄዎች በዚህ የሚፈታ ነው የሚሆነው። በደራሽን ልዩ ወረዳ በጸጥታ ኃይሎች ላይ የተፈጸመውን ጥቃት በተመለከተም አስተያየታቸውን ከሚሰነዝሩት ውስጥ ዶክተር ካሳሁን ችግሩ የከፋውና ከፍተኛ ጉዳት ያደረሰው በክልሉና በወረዳው መንግስት ድክመት እንዲሁም በመንግስት የዘመቻ አፈጻጸም ድክመትና ዝንጎነት ነው ይላሉም። በእርግጥ ያው ደራሺ፣ ኮንሶ፣ አሊ አማሮ ሁልጊዜ በግጭት ያው እኛም ይቸገር ነበር ህዝቡም ለመኖር ስጋት ላይ እንዳለ በተደጋጋሚ ከመንግስት ጋር ንግግር ያደርንባቸው አካባቢዎች ናቸው። ዛሬ እንግዲህ አሁን ያለ ነው ሚያዝያን ጨርሰን ወደ ግንቦት ይገባሉ። ክልሉ ህዳር ሁለት ሺህ አስራ አራት ላይ ለኛ ማብራሪያ አንድ ወቅት ሰጥቶን ነበረ የክልሉ ካቢኔ ህዳር አካባቢ ታይሳስ ላይ ማብራሪያ ከሰጠን ህዳር ላይ ዘመቻ እንደጀመረ ነው የተነገረን። ህዳር ውስጥ ነው ኦፕሬሽን ተጀምሯል ተብሎ የተነገረን። ያ የተጀመረው ኦፕሬሽን በአግባቡ ተመርቶ በውጤታማና በስኬት አለመጠናቀቁ ያስረዘመው ወይም የኦፕሬሽኑ መራዘም ጊዜ መውሰድ አሁን ከሰሞኑን ደግሞ ሚያዝያ ውስጥ ደግሞ ብዙ ዋጋ አስከፍሎናል እና ክልሉ በወቅቱ ያብራራልን የኦሮሚያ ክልል ልዩ ኃይል ጋር መከላከያ ጋር የደቡብ ክልል ልዩ ኃይል ጋር አብሮ እንደሚሰራ ነው ማብራሪያ የሚሰጡን። ያ ኦፕሬሽን ግን የተራዘመ ከመሆኑ አንጻር ነው ዋጋ ያስከፍለ። የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ለማዩ ደግሞ የሚከተለው መልስ ሰጥተዋል። አሁን በመሰረታዊነት ለዚህ ይህን እንቅስቃሴ ሲያደርጉ ከወትሮ በተለየ መንገድ፣ ባልተገመተ መንገድ አድርጎን በማያውቁት መንገድ ሃይወዩ መንገድ ላይ ሆልተ የምትባለው አካባቢ ላይ ሙሉ በነጭስ አደራጅቶ የሌለ አቅም የቡድን ጦር መሳሪያ ጭምር አደራጅቶ ነ እገታን ሲፈጽሙ በዚህ ሂደት ውስጥ የጸጥታ ተቋም ገባ። የጸጥታ ተቋሙ ዛሬ ባልተለመደ መንገድ የተኩስ ነው የገጠመው። ሙሉ ህዝቡን አደራሽ ተቀጥሰው ስለነበር ቀጠናዛ ያለና ከሌላ አካባቢ ሞቢላይዝ አድርጎ ጫለማውን አድረው ስለነበር ሶ እዚህ ላይ የሚመሰረት የመረጃ ስራ በበቂ ሁኔታ ተሰርቶ ስላልነበር መሀል ከገቡ በኋላ ሙሉ ዙሪያቸውን ነው የከበቡት። በጣም በጣም በብዙ ሺህ የሚቆጠር ህዝብ ማለት ስለዚህ በጣም ውሽሽ በሆነ መንገድ ምንም የማያውቀው ህጻናትና አዛውንቶች፣ ሴቶች እንዲያልቁ ከፊት አሰልፉ ሰራዊቱ ግፍ እንዲፈጥም የእንቅስቃሴ ይደረግ ነ ነበረው። ቤት ሰው እንዳይቀር ተቀርቦማል። ስለዚህ እነዚህ ንጹሃን ዜጎች ላለመጨፍጨፍ ሰራዊቱ የልዩቶ ነበር የከታጠቀው ጋር ይነዋወጥ ተኩስ የነበረው እነሱ በዚህ ሂደት ውስጥ አነጣጥረው ቀጥታ ሰራዊቱ ላይ ተኩሱ ስል ነበር። የተወሰነ ጉዳት ደርሷል። ዋናው እሱ አይደለም። ሰራዊቱ ሲከላከል ሲከላከል ሌላ ኃይል መጥቶ ከበስተጀርባ እንዳይገባ ሙሉ መንገዶችን እንደዘጉ አሁን ሰራዊቱ ላይ ጉዳት ተደረሰው፣ በዚህ ነው። በጣም በብዙ ሺዎች የሚቆጠር ሰው አስወጥቶ እና አደራጅቶ ስለነበር ቆርጦ ሰራዊቱን ከበስተጀርባም ከሁለቱም በስተጀርባ ጋር ቆርጦ ሌላ የፀጥታ ኃይል የሚመጣውን አታክ ያደርጉ ነበር፣ ይከላከሉ ነበር። በቡድን መሳሪያ ጭማ፣ በዚህ መንገድ ቀን ሙሉ ሰራዊቱ ተፋጠውሎ ወረዴ ተተኳስ ስላለቀባቸው ይህን ዋጋ ከፍሏል። የደቡብ ክልል አንዳንድ አካባቢዎች የውክተ ቀጠና ከሆኑ አመታት ማስቆጠራቸው በተደጋጋሚ ጊዜ ተዘግቧል በክልሉ ያለው ፀጥታ ችግር ልባት የማያገኝበትን ምክንያት ሲጠየቁት አቶ አለማየሁ ኢንቴሊጀንስ ስራው መረጃ የማደራጀት ስራው ከዚህ በፊት በደንብ ኦርጋናይዝ ተደርጎ ምን መደረግን እንዳለበት ምክክል ሲደረግ መረጃዎቹ ላይ ተመስርቶ ቀጣይ በምን መንገድ ቀጠናው ጋር ያለውን ችግር ማረም እንዳለብንም ጭምር መረጃ ቋቶቻችን በግልጽ የተንትኖ አቅርበዋል ቅድም ያነሳው በዝርዝር

በፀጥታ ኃይሎች ላይ ጭምር እርምጃ የሚወስድ ቡድን የተደራጀ የራሱን ፍላጎት ለማስፈጸም እንቅስቃሴ ያደርጋል። ይህም የክልሉ መንግስት አቅም አልባ አሊያም ውሳኔ ለመስጠት የሚቸግር መሆኑን የሚያሳይ ነው ተብሎ የሚቀርበውን ትችት በተመለከተም የሰላምና የፀጥታ ቢሮ ኃላፊው የሚከትለውን ተናግሯል። የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከውስጡ ሲዳማ ክልልና የደቡብ ምዕራብ ክልል ከወጣ በኋላ አቅም አልባ ነው። ሳምባ የለውም፣ ህዝቦችን መምራት አልቻለም፣ ትርጉም ያለው ስራም እየሰራ አይደለም፣ የፈረሰ መንግስት ነው በሚል እጅግ በጣም በርካታ የትርክቶች አሉ። እነዚህ ትርክቶች የክልሉን አጠቃላይ ሁኔታ የሚመሩ የፖለቲካ አመራሮችን የሚገልጽ ነው ብዬ አላስብም። ይሄ ትርክት በመሰረታዊነት ቀሪ በክልል ውስጥ የሚኖሩ ህዝቦችን መናቅ ነው የሚመስለኝ። የክልል መንግስትን መንግስት ነው የሚያሰኙ መሰረታዊ ስትራክቸሮች አሉ። የራሱ የሆነ የሚመራበት ህገ መንግስታዊ ስርዓት አለው። ህዝቦችን የሚያስተዳድርበት ስርዓት አለው። እሱ ስርዓት ማይቀፍ ውስጥ ሆኖ የተሊኮችን እየፈጠመ ነው ያለው። ትላልቅ ውሳኔዎችን እየወሰነ ነው ያለው። ከህዝቡ ጋር በጋራ እየሰራ ነው ያለው የልማት ስራዎችን የፖለቲካ ስራዎችን የዲሞክራሲ ግንባታ ስራዎችን በተደራጀ መንገድ እየመራ ነው ያለ። ስለዚህ የሚነሱ ጉዳዮች ይህን ትርክ ህዝብ ውስጥ እንዲሰራጭ የሚፈልጉ ኃይሎች የራሳቸው ምኞት ስለሆነ ነው ይህን የሚያደርጉ። አብሮ የሚኖሩ የደቡብ ኢትዮጵያ ህዝቦች እንዲፈርስ የሚፈልግ ምኞት ያላቸው ኃይሎች የፈረሰ ክልል ነው የሚሉት ህዝቦች አብሮ እየኖሩ ያሉትን በጥርጣሬ እርስ በርስ እንዲተያዩ የወኩላቸው መሪዎቻቸውን ህዝቡ እንዳ ና ለተጨማሪ ግጭት ለተጨማሪ ሁከት ላልተፈለገ ኪሳራ እንዲዳረግ የሚፈልጉ ሀይሎች ቅድም እንዳልኩኝ በተለያየ ጽንፈኛ እይታ የውስጥ ያሉ አክቲቪስቶች፣ የሶሻል ሚዲያ ተንታኞች ክልሉ ተረጋግቶና በክልሉ ውስጥ የሚኖሩ ህዝቦች ተቻችለውና በአብሮነት እንዳይቀጥሉ የሚፈልጉ ግለሰቦች ግለሰቦች ብቻ አይደለም። በዚህ መንገድ ክልሉ ፈርሷል እንዲባል ክሩ ፈጥሮ የሚዘምቱ ሀይሎች አሉ። ስለዚህ በዚህ መንገድ ህዝቦች ተረጋግቶ እንዳይቀጥል የሚፈለግ ስለሆነ የትኛው አካል በዚህ ደረጃ መረዳት አለበት ማለት ነው። ሁለተኛ ትናንትና የደቡብ ኢትዮጵያ ህዝቦች የገነቡት አብሮነት ይሄ ሀገር እንዳይፈርስ አስተዋጽኦ አበርክቷል የተለያዩ ችግሮች ሲፈጠሩ በተለያዩ አካባቢዎች እውከት ንብረት ውድበት ሌሎች ነገሮች ሲፈጠሩ ምሰሶ ሆኖ በርካታ ቢዛንነት ያለበት አካባቢ ሆኖ አስተዋጽኦ አበርክቷል ግጭቶችን በማረጋጋት አሁን ደግሞ ትርክቱ ምንድን ነው ይሄን ያቆየበትን መንገድ በተለየ መንገድ ድፋን ይደረጋል ይሄ የተሳሳተ ነው አሁን እርስ በርስ ጥርጣሬው እንዲሰፋ የሚደረገውን በዚህ ምክንያት ስዳማ ክልል ሲወጣ ያለ ምክር ሀገራዊ ልምድ በለል ነበር። ቁጭ ብሎ እስቲን በአንድ ከተማ ውስጥ ሁለት ክልል ቁጭ ብሎ ተቻችሎ ችግር የሚፈታበትን መንገድ ቀይሶ አብሮ እየሰራ ነው ያለው። ስለዚህ የሚመጡ አዳጊ ሁኔታዎችን በአግባቡ የሚያስተናግድ በሀገራችን ዲሞክራሲ ታሪክ የተለያዩ ልምምዶችን ኤክሰርሳይዝ የሚያደረገ ያለ ለህዝቦች ጥያቄ በተግባር መመለስ መጀመረ ልምድ የሚቀመርበት ክልል እንጂ በታኝ የህዝብ ጥያቄ የማይመልስ ሳምባ የሌለው የሚባለው ክርክትና ህዝቦችን እንዲተላለቁ የሚያደረግ ስለሆነ መልክ መያዝ አለበት ማለት ነው። ስለዚህ የክልሉ መንግስት አሁንም ቢሆን የልማት የዲሞክራሲ አዳጊ ጉዳዮችን የሚመልስ አቅምም አለው። በተደራጀ መንገድ ክልሉ እየመራ ነው። ቀጣይ እነዚህ የሚነሱ ጉዳዮችንም በበቂ ምክንያት አስይዞ የሚመልስ ስለሆነ በዚህ መንገድ የምንቀጥል ነው የሚሆነው። የጠጣ ችግሮችን ቅድም እንዳልኩኝ አቋም ስዶ መፍታት ይጠይቃል። ትርጉም ባለው መንገድ እየሰራ እንቀጥላለን። በደቡብ ክልል ያለው ችግር ለመፍታት ከህዝብ ጋር ተቀራርቦ መስራትና የክልሉ መንግስት ማጠናከር እንደ መፍትሄ ሀሳብ ከሚያቀርቡ ግለሰቦች ውስጥ ዶክተር ካሳው ነው አንዱ ናቸው። ይህ እንደ መፍትሄ የተጠኑ መዋቅሮች አሉ። የመዋቅር ጥያቄዎች አሉ። የተጠኑ የማንነት ጥያቄዎች አሉ። በተጨማሪም ደግሞ የመሰረተው የሪሶርስ እጥረትን ብለን የነገርናቸው አለ። እነኚህ መንስኤዎች ከሆኑ መጀመሪያ እነኚህ ላይ መስራት ይጠበቅብናል ብለን ምንምናለን። መዋቅር ጥያቄዎቹ ዲሞክራሲያዊ ናቸው፣ ህገ መንግስታዊ ናቸው ብሎ ተመርምሮ ካለቀ ግን ይህ የሚተጠና ውጤት ካለ ወደ አፈጻጸሙ መግባት የሚችልበት መስመር ቢኖር በግጭቶች ወደፊት ይቀንሳሉ። በሌላም ደግሞ የመሰልማት እጥረት፣ የሪሶርስ እጥረቶች አሉ። እነኚህ ላይ ደግሞ በስፋት ክልሉ መንግስት ግት በጅቱ ኃይል አስተዋጽኦ ዘመቻ ጀምሮ መልስ መስጠት ካልጀመረ አሁንም ወደፊትም እንደዚህ አይነት ቅጽቶችን መስማታችን የማይቀር መስሎ ይታየናል። ከዛም በበለጠ ደግሞ የሴኩሪቲ አናላይስ ቀድሞ መስራት መለመድ መቻል አለበት። አንድ አካባቢ ቢያንስ በየሶስት ወሩ ቀድሞ ከሶስት ወር ቀድሞ ቀድሞ ሴኩሪቲ አናላይስ መሰራት አለበት ብለን እናምናለን። ልክ የየሶስት ወሩ ሴኩሪቲ አናላይስ በተሰራ ቁጥር ያለውን ተለዋዋጭ ሁኔታውን ተገንዝቦ የጸጥታ ሁኔታውን ማስጠበቅ እንደምችሉ እናምናለን። በደቡብ ክልል ኮንቶ ዞን ደራሼ ልዩ ወረዳና በአካባቢ ያለው የፀጥታ ችግር መንስኤው የወሰን ይገባኛልና የአደረጃጀት ጥያቄ መሆኑ በተደጋጋሚ ጊዜ ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብጊዮስ ሐዋሳ እንደምጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በኢትዮጵያ ቪኦኤ ቻናል ኤን ኤስ ኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን በተመለከተ አስተያየት ሲኖሯችሁ የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 ትችላላችሁ። የአሜሪካ ድምፅ ቪኦኤ። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅታችን እንውሰዳችሁ። ከሰሞኑ በዋሽንግተን ዲሲና አካባቢው የሚኖሩ ትውልደ ኢትዮጵያውያን በትውልድ ሀገራቸው በተካሄደው ጦርነት ወቅት የወደሙ ተቋማትን ለመርዳት የሚውል ገቢ ማሰባሰቢያ ዝግጅት አድርገዋል። በቨርጂኒያ ወተርፎርድ አዳራሽ በነበረው ዝግጅት ላይ ከኪነ ጥበብ ዝግጅቶች ጎን ለጎን ትውልደ ኢትዮጵያውያን የአቅማቸውን የገንዘብ ድጋፍ እንዲያደርጉ የሚያበረታቱ መርሃ ግብሮች ተከናውነዋል። ሀብታሙ ስዩም በዝግጅቱ ላይ ተገኝቶ ከአስተባባሪዎቹ ጋር አጭር ቆይታ አድርጓል። ከአንድ ዓመት የተሻገረው የሰሜን ኢትዮጵያ ጦርነት የብዙሀንን ሕይወት ቀጥፏል። በዓመታት ውስጥ የተገነቡትን በወራት ውስጥ እንዳልነበሩ አድርገዋል። ከዚህ ከባድ ጊዜ ጋር እየተጋፈጡ የሚገኙ ወገኖችን ለመርዳት ርብርብ ከሚያደርጉት መካከል በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያን ይገኙበታል። በማኅበረሰብ አቀፍ የሰብአዊና ማኅበራዊ አገልግሎት ዘርፍ ባለው ተሳትፎ የሚታወቀው ወገን የተሰኘው ተቋም ያዘጋጀው ሰሞነኛ የገቢ ማሰባሰብ ዝግጅት ዓላማም ይህን ጥረት ማገዝ እንደሆነ የተቋሙ ኃላፊ ኒኒ ለገሰ ይናገራሉ። ወገን ሲባል ስሙን ከባድ ስም ይዘናል፣ ወገን የሚል ስምና ወገን በተጎዳ ጊዜ ያቅማችን ለማድረግ እንጥራለን እና ይሄኛው ዝግጅታችን ያተኮረው ገንዘብ ማሰባሰቢያ ሙሉ ለሙሉ የዛሬው ለተጎዱ ወገኖቻችን፣ ትምህርት ቤት ተበትነው ትምህርት ቤት መሄድ ላልቻሉ ተማሪዎች ትምህርት ቤት እንዲሄዱ እገዛ ያቅማችንን አሰባስበን ሰውን አዝናንተን ተመካክረን ለሀገራችን ጥሩ ምኞት ተመኝተን የምናገ ያገኘውን ገቢ ለማበርከት ነው ከ22 ዓመታት በፊት በሰባት በጎ ፍቃደኛ ሴት ትውልድ ኢትዮጵያን የተመሠረተው ተቋሙ ከዚህ ቀደም አመት ጠብቆ በሚያደርጋቸው ዝግጅቶች ለበርካታ ኢትዮጵያውያን ተስፋንና መልካም ዕድልን የፈነጠቁ ተግባራትን ሲከውን እንደ ባጀ ያስታውሳሉ። ከዚህ በፊት እኛ አንድ ትምህርት ቤት አቤል ቲጂ ማለት አሰርተናል። አካባቢ ውስጥ ተበትኖ ስለነበረ ተማሪዎችም 20 1516 ዓመት ሆነው መሰለኝ። ከዛ ጋር ለመጀመሪያ ጊዜ በ10 ዓመት አኒቨርሰሪያችን ላይ ገቢ ማሰባሰቢያ አዘጋጅተን ሙሉ ለሙሉ ትምህርት ቤቱን እንዲጨረስና ለአካባቢው ሰዎች አስረክበን ወጥተናል። የአስተዳደር እውቀቱም የለን እንኳን መገንባቱም፣ በስሜት ነው እንጂ ያለ እውቀት ያደረግነው ነገር ነው። እሱ ነው በትምህርት ደረጃ የረዳ ነው። ሌላው የምንንከባከባቸው ቤተሰቦቻችን በትምህርት እንዲጎለብቱልን በጣም የቱተሪንግ የሜንተርሽፕ የተለያዩ ዝግጅቶችን እናደርጋለን። ለትምህርት ቤቶች ደግሞ አንዳንድ ቁሳቁስ ለችግረኛ ቤተሰቦች እንዲዳረስ እርሳስ፣ እስክርቢቶ፣ መጽሐፍ ምናምን የመሳሰሉትን እኛም ሲኖረን ሰው ሲለግሰን እናጋራለን። ኢትዮጵያና ኢትዮጵያውያን በተለያዩ ተፈጥሯዊና ዘመናዊ ችግሮች ሲፈተኑ በውጭ ሀገራት የሚኖሩ የኢትዮጵያ ወዳጆች ያቅማቸውን ሲለግሱ ሰንብተዋል። እንዲህ ያለውን ልግስና ፋይዳ ያስረዱን ደግሞ ሌላኛው የተቋሙ መስራችና የመርሃ ግብሩ አስተባባሪ ኤልሳቤጥ አፈሳ ናቸው። እዚህ ያለኑ ኢትዮጵያኖች ዲያስፖራ ነው፣ ዋናው ኢትዮጵያ መርዳት የምንችለው እኛ ነን። ሌላ ሰው ሊረዳታች ያለችን አንድ ሀገር ናት ኢትዮጵያ። እኛም ደግሞ ለኢትዮጵያ ልጆቿ እኛ ነን። ስለዚህ በተቻለ መጠን እንዲያነን ነገር በሚደርስበት ጊዜ አለንልሽ፣ አለንላችሁ ማለት የሚገባን እኛ ነን። ዋናው ደግሞ ልረዳ የምንችለው ገንዘብ ገንዘብ ነው። ዋናው አስፈላጊ ነገር ለሁሉም ሁሉም ነገር ገንዘብ። ሰው ይራባል በየቦታው በየአቅጣጫው ይሄዳል፣ ይፈናቀላል። ይህንን ነገር ደግሞ መልሶ ማቋቋም ያለብን እኛ ነን። ምክንያቱም እኛ ከዛ ወጣ ብለን ፕሪቪሌጅ ሆነን እዚህ ሀገር የራሳችን ስራ እየሰራን ገቢ እያመጣን ልጆቻችን እናሳድጋለን። ስለዚህ ከዛችው ካለችን ላይ መካፈል የኢትዮጵያ ባህል ያው መካፈል ነው። ማለት ይሄንን አምንን ካለችን ላይ በገንዘብ ነው። ብዙ ጊዜ በገንዘብ ለመርዳት የምናስበው ገንዘቡ ደግሞ አሁን ወደ ትምህርት ቤት ማሰሪያ እንዲውል፣ ለቀን ለመሸመቻ እንዲውል፣ ብዙ ነገሮች ብዙ ቀዳዳ እንዲሸፍን ማድረግ እንችላለን። ወገኔ ባዘጋጀው የሰብአዊነት የገቢ ማሰባሰቢያ ዝግጅት ላይ ካገኘኋቸው የዓላማ ደጋፊዎች መካከል አንዷ የሕክምና ባለሙያ የሆኑት ቅድስት አሰግድ ናቸው ዓመት በዓመት ሲተካ የተቋሙን መሰል ዝግጅቶች የመደገፋቸውን ምክንያት ያስረዳሉ። በዓመታት ውስጥ የተከናወኑትንም ያስታውሳሉ። ኒኒ ሁሉም ተማሪ ናዝሬት ተማሪ ቤት አብረን ያደግን ጓደኛሞች ነን። በጣም ይህንን ለመደገፍ የፈለግኩበት ምክንያት ቤተሰብን አንድ ላይ ሰብስበው ሳይለያዩ ማለት ነው። ልጆች ከእናት ከአባት ሁሉ አንድ ላይ ሰብስበው ከሕፃንነት ሁሉንም እየደገፉ አብረው አድገው እያየን ተመርቀው እነሱ ደግሞ እኛን ተመልሰው መጥተው እርዳታ ውስጥ ሲገቡስ ማየት በጣም የሚያስደስት ነገር ስለሆነ በቃ ይሄን መደገፍ ያለብን ነው። በጣም ብዙ ለውጥ ማምጣት ይችላሉ። ብዙ ብዙ እዚያ ሀገር በፕሮፌሽናል የሆኑ ሰዎች አሉ። ብዙ ብዙ አይወስድም ለመርዳት አገራችንን ለመርዳት ሰው ለመርዳት ብዙ አይወስድም ትንሽ ነው። ስለዚህ ሁላችንም እየተደራጀን ትንንሽ ነገሮች ብናረግ በጣም ብዙ ነገር ለመርዳት እንችላለን፣ አገራችንን ከፍ ለማድረግ። ምሽቱ ተቋሙ መልሶ ሊያስገነባቸው ላሰባቸው የመጪ ትውልድ ተስፋ ለሆኑ ተቋማት ማሰሪያ የሚሆን በሺዎች የሚቆጠር ገንዘብ ተሰብስበውበታል። አዝናኝ ትርኢቶችም ቀርበውበታል። ከሁሉም ከሁሉም ግን በብዙ ሺህ ማይሎች ርቀው የሚኖሩ ኢትዮጵያውያን የዘውትር ትኩረታቸው ከትውልድ ሀገራቸው የራቅ አለመሆኑን ዳግም አስታዋሽ ይመስላል። ለአሜሪካ ድምፅ ሀብታም ስዩም ዋሽንግተን ዲሲ። ወደ ተከታዩ መሰናዶ እንሰዳችሁ። በውጭ ሀገራት የሚኖሩ በተለይ በቴክኖሎጂ ነክ መስኮች የተሰማሩ ወጣቶች ልምድና እውቀታቸውን ለኢትዮጵያና ለኢትዮጵያውያን ወጣቶች እንዴት ማሸጋገር ይችላሉ በሚለው ጉዳይ ውይይት አሰናድተናል። ውይይቱ የተሰናዳው ጋቢና ቪኦኤ ለተሰኘው የወጣቶች ፕሮግራማችን ላይ ሲሆን በዚህ ጉዳይ ሀሳባች ጋር እንዲያጋሩ የተጋበዙት ደግሞ አቶ አለም አብርሃ ናቸው። አቶ ዓለም ኮምካስትና ሴልስ ፎረስ በተሰኙ ግዙፍ የቴክኖሎጂና መገናኛ ተቋማት ውስጥ በሶፍትዌር ምህንድስናና በሌሎች ኃላፊነቶች ለበርካታ ዓመታት አገልግለዋል። ኢትዮጵያ ውስጥ ከ80 ሺህ በላይ ተጠቃሚዎች ያሉት ጉዳይ ኦን የተሰኘ ከጉልበት ሰራተኞች ጀምሮ ስራ ፈላጊዎችና ቀጣሪዎችን የሚያገናኝ የስልክ ላይ መተግበሪያ ፈልስፈዋል። በተለይ የበየነ መረብ መድረኮች ላይ ቴክኖሎጂ ቀመስ ምልከታዎችን በማጋራት የሚታወቃሉ አቶ ዓለም አስቀድመው የቴክኖሎጂ እውቀት ሽግግር አስፈላጊ የሆነበትን ምክንያት ያስረዳሉ። ውይይቱን የመራው ሀብታሙ ስዩም ነው። ይሄ ልምድ እዚህ ሀገር በአሰራር በተለይ ቴክኖሎጂ ዙሪያ ባለው ስራ ላይ ያለንን ልምድ ያለንን ችሎታ ግንዛቤ ወደ ምንድን ነው የእውቀት ሽግግሩን የቴክኖሎጂ ሽግግሩን ለኢትዮጵያ መውሰድ ዋናው አስፈላጊነቱ ያው ካለብን የተደራራቢ ችግሮች ነው። የህዝብ ብዛቱ በጣም ከፍተኛ ነው የኢትዮጵያ ችግሮቹን በዛው ልክ የተወሳሰቡ ናቸው እና በዚህ ባለንበት ዘመን ደግሞ ችግሮቻችንን በጥልቀት ከተረዳንና መፍትሄ አቅጣጫውን ማስቀመጥ ከተቻለ ቴክኖሎጂ በጣም ወጪ ቆጣቢ በሆነ መልኩ ብዙ አይነት መሻሻሎችን የኑሮ ሁኔታችንን፣ የጤናውን፣ የስራውን፣ የትምህርቱን በሁሉም ዘርፍ ያለብንን ተግዳሮቶች በከፍተኛ ደረጃ ስለሚቀንስልን ያው የቴክኖሎጂ ሽግግር በጣም ያስፈልገናል እና ሀገራችን ካለችበት የቴክኖሎጂ እድገት አንጻር ደግሞ ዝቅተኛነቱ አንጻር እንደዚህ በተለያየ ሀገር የቀሰምነውን ልምድ ያየነውን የአሰራር ሂደት ቅልጥፍና፣ የስራ ጥራት፣ እነዚህን ነገሮች ወስደን ኢትዮጵያ ውስጥ በሚሰሩ ስራዎች ወጣቶችን በነዚህ ዙሪያዎች ማብቃት፣ ማሰልጠን ያው ይህንን ችግሮች የምንፈታበትን ጊዜ ያሳጥርልናል ብዬ አስባለሁ። እንግዲህ ይህንን ስል ኢትዮጵያ ውስጥ በጣም ጎበዝ ጎበዝ የሆኑ የቴክኖሎጂ ባለሙያዎች እየወጣንበት ሀገር እየሆነ ነው ከውጭ ሀገር በአሜሪካ ከአውሮፓ ካሉ ሀገሮች አውትሶርስ የተደረጉ ስራዎችን ወስዶ እስከ መስራት በዛም ከፍተኛ ጥቅም ከማግኘት እየቻሉ ያሉበት ሁኔታ ነው ያለው። ግን እንደዛም ሆኖ ይሄ ካለን የህዝብ ብዛትና ሁኔታ አንጻር በጣም ትንሽ የሚባል ነው። ስለዚህ እዚህ ላይ በጣም ከፍተኛ ስራ መሰራት አለበት ላለው ገና ገና በጅምሩ ላይ እየደረስን አይመስልም። በጣም አመሰግናለሁ። አለም፣ እንግዲህ የእውቀት ሽግግሩ ያለውን አስፈላጊነት ቀደም ብለህ ዘርዝረህ አብራርተህ ልናል። ሌላኛው ጥያቄ የሚሆነው እንዲ ያለውን እውቀት እንዲ ያለውን ልምድ እዚህ ሀገር ደግሞ ያለውን የቴክኖሎጂ በረከት ወደ ኢትዮጵያውያን ወጣቶች እንዴት ማሸጋገር ይቻላል የሚለው ነው። ከአንተ ካለህ ልምድ አንጻር በአጠቃላይ የቀሰምከውን ነገር በማስተላለፍ ረገድ የትኞቹን መንገዶች ነው መጠቀም የሚቻለው? በጣም ጥሩ ሀብታሙ። አሁን ያለንበት ዘመን እንደው በጣም የሚያስቀና በጣም የሚያጓጓ ዘመን ነው። በቴክኖሎጂ አንጻር አይን ካየነው ያው ያለፉት ሁለት ሶስት አመት በኮቪድ ምክንያት ብዙ ነገሮች የተቀያየሩበት ወቅት ነው። ብዙ አሰራሮች ተቀይረዋል። ከተቀየሩት ነገሮች አንዱ ደግሞ የቴክኖሎጂ ስልጠና ትምህርቶች፣ ቴክኖሎጂ ውስጥ ለመግባት የነበሩ ሂደቶች በጣም ተቀላጥፏል አሁን ላይ አብዛኛውን አይነት በብዛት ማለት ይቻላል በማንኛውም አይነት የቴክኖሎጂ ዘርፍ ውስጥ ወጣቶች ገብተው እውቀት ለማግኘት ችሎታ፣ ብቃት ለማግኘት አብዛኛው ነገር ነፃ ወደሚባል ደረጃ ደርሷል። ስልጠናዎች፣ ትምህርቶች እና ብቸኛው የሚያስፈልገው ግብዓት እንግዲህ ኢንተርኔት ኮኔክሽን ነው፣ እና ወደ ኢትዮጵያ ስንመለከት ደግሞ እንግዲህ ያው እንግሊዝኛ ተናጋሪ አይደለንም። ያው እንግሊዝኛን በትምህርት ቤት ምንማረው የቋንቋ ምንድን ነው ውስንነት አለብን፣ የማይካድ ነገር ነው። ስለዚህ በጣም አነስተኛ በሆነ ኢንቨስትመንት ማለት ይቻላል በተለይ የቴክኖሎጂ ስልጠና ላይ መስራት ቢቻል፣ በተለይ እንደዚህ ከዚህ ሀገር ሄደው ኢትዮጵያ ውስጥ በተለያየ መልኩ ኢንቨስት የሚያደርጉ በሚሰሩበት ስራ እነዚህ የቴክኖሎጂ ስልጠናዎች ላይ ትንሽ ግብአት በመጨመር ብቻ በጣም በተቀላጠፈ ሁኔታ ብዙ ስልጠናዎችን ማድረግ ብዙ ወጣቶችን ማሰልጠን ማብቃት ይቻላል እና እሱም ነው የምለው። ጥሩ ጊዜ ላይ ነው ያለነው። ቴክኖሎጂው በጣም ምቹ አድርጎታል ይሄ ሽግግሩን እውቀቱን ለማስፋት ብዙ ብዙ መሳሪያዎች ብዙ ግብዓቶች በነፃ ኢንተርኔት ላይ ይገኛሉ። የሚያስፈልገው እነዚህን ነገሮች አቀናብሮ አሰናቱ ማቅረብ እና ትንሽ ገዛ ትንሽ ግፊት ማድረግ ነው። እሱም በጣም በአነስተኛ ኢንቨስትመንት ሊሰራ ይችላል ብዬ ነው የማምነው አሁን ባለንበት ሁኔታ። በጣም አመሰግናለሁ አለም እዚህ ጋር አንድ ወጣት ሀሳቡን ሰጥቶናል በቴክኖሎጂ መስክ የተሰማራ ወጣት ነው ራሱን ካስተዋወቀ በኋላ በተያያዥ ሀሳቦች ላይ ያለውን ምልከታ ያስደምጠናል አዳምጠን እንመለሳለን አመሰግናለሁ አካሙ ስሜ ቦይዝ ብራኑ ይባላለው ደቦ ኢንጂኒሪንግ መስራች እና ሲቲ ሆነኝ በመጀመሪያ ደረጃ ገኝ እንዲኖር የሚፈለገው ነገር በተለይ በውጭ ያሉ ኢትዮጵያውያን ስለ ሀገር ውስጥ እየተሰሩ ስላሉ ስራዎች ማወቅ ቢችሉ ኮንታክት ቢያደርጉ በጣም ብዙ ወዲች ለማድረግ እየሞከርን ነው። ስለዚህ ግን ለምሳሌ ደቦ እንጂኒሪንግ ስቱዲዮ የተለያዩ ስታርታፕ ኢኖቬቲቭ የሆነ አይዲያ ስራ እየሰሩ ያሉ ሰው ልጆዎች አሉ። ብዙ ጊዜ የማይታሰብ ነገር አለ በኢትዮጵያ እንደዚህ ነገር ይወጣል እንዲ ተብሎ እስከሚታሰብ ድረስ ማለት ነው። ስለዚህ ሌላው ከሀገሪቱ ዝግነት አንጻር፣ ምክንያቱም ብዙ ነገሮች ዝግ ናቸው። ኬንያ በሄድን ሰዓት የፈጠራ ስራችን ይዘን ኬንያ ለውድድር በሄድን ሰዓት በጣም ብዙ ኦፖርቹኒቲ እንዳለ ከዛ አገር ውጭ ብንሆን ብዙ ኦፖርቹኒቲ እንደሚያገኘን ነግረውን ነበር። እና በትውልድ ኢትዮጵያውያን በውጭ የሚገኙ ከዚህ አንጻር ሀገር ውስጥ የተሰሩ ያሉ የፈጠራ ስራዎችን ውጭ ላሉ ኤክስፖሮች ማስተዋወቅ ይችሉለን ስራዎቻችንም በራሳቸውን ትርክ ውስጥ ማስታወቅ ቢችሉ ይህን አንድን እንዳለን፣ ሌላውና መጨረሻውን ትልቁ ነገር ግን በተለያዩ የኢትዮጵያ የልማት ስራዎች ላይ አስተዋጽኦ እንደሚያደርጉት በፈጠራ ስራ ላይም ኢትዮጵያ ውስጥ እየተሰሩ ላሉ የፈጠራ ስራዎች አሁን ከዚህ በኋላ ስፔሻል የሆነ ትሪትመንት ሊኖረው ይገባል በውጭ ያሉ ልማቱ እንደሚደግፉ ሁሉ ፈጠራ ስራውንም እነሱ ማበረታታት መደገፍ አለባቸው ብዬ አምናለው። ቢ የፈጠራ ስራ ውድ ሊሆኑ ይችላል። ወደ ፕሮዳክት ለመግባት የጨርሰው ያሉ ግን ፋይናንሺያል ኦር ቴክኒካል ችግር ላይ ሆነው ላሉ ድርጅቶች የሰፖርት እንዲያደርጉ ይሄ በቃ በልማቱ ላይ ያለው ነገር እንደገና በፈጠራ ስራና በኢኖቬሽን ላይም ቢኖር ብዬ እንትን ላለው ውጭ ያሉ ኖሌጆችና ኤክስፕሪንሶችን ደግሞ ሸር ብንደራረግ ሀገር ውስጥ ያለውን ኢኖቬተሮች ከውጭ ያሉ ከብዙ በአርቲፊሻል ኢንቴሊጀንስ፣ በኤመርጂንግ ቴክኖሎጂ፣ በብዙ ነገር ያላቸውን ኖሌጅ ሼር ማድረግ ቢችሉ እንደዚህ ኔትወርኪንግ ኢቨንት ምናምን ቢዘጋጅ አሪፍ ነው ብዬ አስባለሁ። እንግዲህ ቀደም ብለን የሰማነው በተለያዩ የቴክኖሎጂ ውድድሮች ላይ ከአጋሮቹ ጋር በመሆን አሸናፊ የሆነውን ቦኤዝ ብርሃኑን ነው። ቦኤዝ ከዘንድሮ የማንዴላ አፍሪካ ፌሎሺፕ አሸናፊዎች መካከል አንዱ ሆኗል። በነገራችን ላይ ከሳምንታት በኋላ ኢንዲያና በሚገኘው የፐርድ ዩኒቨርሲቲ የልምድ ልውውጥ እድሉን ይጀምራል። ወደ ዓለም ልመለስ። ብዙ ወጣቶች ቴክኖሎጂ ነክ ሀሳቦቻችንን፣ ፈጠራዎቻችንን፣ ድርጅቶቻችንን ኢትዮጵያ ውስጥ መጀመር እንፈልጋለን ይላሉ። ይሁንና በሀገሪቱ ያሉ የመሰረተ ልማት ዝርጋታና ቢሮክራሲ መሰል ጉዳዮች ተግዳሮቶች እየሆኑብን ነው ሲሉ ማስተያየት ይሰጣሉ። ከልምድ ተነስተህ በእነዚህ ተግዳሮቶች ውስጥ እንዴት ጉዞውን መቀጠል ይቻላል በሚለው ዙሪያ እስቲ ሀሳብህን አካፍለን። ይሄ በጣም ያው፣ በየቀኑ የሚያጋጥመኝ እኔንም የሚፈትነኝ ችግር ስለሆነ እሱ ላይ በደንብ መናገር እችላለሁ ብዬ አስባለሁ። ነገሮች ምቹ አይደሉ። ይህንን ምንም የሚካድ ነገር አይደለም። ምንም ምቹ የሆነ ነገር የለም። አሁን ባለው ኢትዮጵያ ውስጥ ባለው ሁኔታ ሁሉ በሁሉም ቀን ብዙ የተለያዩ ፈተናዎች ይገጥማሉ ስራ ላይ እና ግን እይታችንን ማስፋት ያለብን እያንዳንዱ ተግዳሮት የምንለው ራሱ የያዘውንም መልካም አጋጣሚ ማየት ያስፈልጋል። ከዛ ተጨማሪ ደግሞ ኢትዮጵያ ውስጥ በቴክኖሎጂ ሽግግር ያለውን የኑሮ ሁኔታ ለማሻሻል ነገሮችን ለማመቻቸት የሚካሄደው ጉዞ ለኢትዮጵያ ነው ማለት የሚሆነው። ያ ማለት ኢትዮጵያ ውስጥ ያለውን ችግር ታሳቢ ያደረገ ኢትዮጵያ ውስጥ ያለውን እያንዳንዱ ችግር ፈቺ የሆነ መሆን አለበት። ይህንንም ለማድረግ በእውነት በቅርበት ኢትዮጵያ ውስጥ ያሉትን ችግሮች መረዳትና የምንሰጣቸውንም የቴክኖሎጂ መፍትሄዎች እነዚህን ችግሮች እያማከሉ መሆን አለባቸው እንጂ አሁን ለምሳሌ ኢትዮጵያ ውስጥ ያሉ ወጣቶች የሚፈጥሯቸው አሁን የሰማነው ምሳሌ በጣም የሚደንቅ ነው። የእነሱን ስራም ተከታትየዋለሁኝ እና በዛው በቅርበት ያዩትን ችግር ነው ለመፍታት የሞከሩት። የቴክኖሎጂ ሶሉሽኖች እንደዚህ መሆን አለባቸው፣ ያለውን ችግር መፍታት አለባቸው። እንደዛ ሲሆን አብሮ ተያያዥነት በተያያዥነት ያሉ ችግሮችንም ይሄ ተግዳሮት የምንላቸውንም በተወሰነ መልኩ መፍታት ይቻላል እና ዋናው ነገር ቴክኖሎጂ ላይ የሆነ የቴክኖሎጂ መፍትሄ ስንሰጥ፣ ቁልፍ የምለው ነገር በእኔ አስተያየት እና በእኔ ልምድ ምንድን ነው ፈታ ያሰብነው ችግር ምንድን ነው፣ በቴክኖሎጂው እንዲፈታለን የፈለግነው ችግር ምንድን ነው የሚለውን በጣም ማጥበብ፣ በጣም ፎከስ ማድረግ አለብን። ያንን ካደረግ የምንሰጠው መፍትሄ ይሰራል ወይም አይሰራም የሚለውን ጥያቄ ለመመለስ ቀላል ይሆናል። ከዛ በኋላ ግን ከዛ ተያያዥነት ያላቸው አንድ ድርጅት ወይም አንድ ግለሰብ ከሚሰራው የበለጡ የተወሳሰቡ ችግሮች አሉ። የኤሌክትሪክ ፓወር፣ የኢንተርኔት ኮኔክሽን፣ እነዚህ ሀገሪቱ ውስጥ ያሉ በቃ አጠቃላይ ችግሮች ናቸው እና እነሱ ያው በዛ ደረጃ ያንን ችግር መፍራት የሚችሉት አካላት ናቸው የሚከቱት። ነገር ግን እንደ ቴክኖሎጂ ባለሙያ የቴክኖሎጂ መፍትሄ ለማህበረሰቡ አቀርባለሁ የሚል አንድ ወጣት ከዚህም ሀገር ሆኖ ኢትዮጵያም ያሉ ስራዎችን ለመደገፍ ሲነሳ ችግሮቹ ምን ይመስላሉ የሚለውም በቅርበት መረዳት የሚሰጠው መፍትሄ እንደው ከውጭ ሀገር ወስደን የምንገለብጠው እዛ እንዲሰራ የምናደርገው ነገር ሳይሆን እዛ ያለውን ችግር በደንብ ያጤነ መሆን አለበት። እዛ ላለው ችግር የሚመጥን መፍትሄ መሆን አለበት። አመሰግናለሁ። አለም፣ እንግዲህ አድማጮች ዛሬ እየተወያየን የምንገኘው ከአለም አብርሃ ጋር ነው። አሜሪካ ውስጥ በሚገኙ ድርጅቶች በተለይ በቴክኖሎጂ ምህንድስና ዘርፍ ለበርካታ ዓመታት የሰራ ኢትዮጵያ ውስጥ ደግሞ ጉዳይ ኦን የተሰኘ ድርጅት ከፍቶ በመንቀሳቀስ ላይ የሚገኝ ወጣት የቴክኖሎጂ ባለሙያ ነው። እየተወያየን ያለንበት ጉዳይ ደግሞ በውጭ ሀገራት የሚኖሩ ወጣት የቴክኖሎጂ ባለሙያዎች የእውቀትና የልምድ ሽግግራቸውን ለኢትዮጵያን ወጣቶች እንዴት ማካፈል ይችላሉ በሚለው ጉዳይ ላይ ነው። አለም፣ ወደ ቀጣይ ጉዳዮች ከመመለሳችን በፊት የኢትዮጵያ መንግስትን ጨምሮ የተለያዩ ተቋማትን በቴክኖሎጂ መስክ ያማከሩት በዲያስፖራ ቴክ ድርጅቶችና በኢትዮጵያ መካከል ድልድይ ለመፍጠር በሚያደርጓቸው ጥረቶችና መርሃግብሮች የሚታወቁትን የአቶ በርናልድ ለሬንድሪን ሀሳብ እዚህ ጋር አዳምጠን እንመለስ። ውጭ ሀገር ያሉት ያዊ ወይም ትውልድ ኢትዮጵያዊ ወገኖቻችን በእውቀታቸው በሀብታቸው ብዙ ነገር ማበርከት ይችላሉ ለሀገራችን ብያምናለሁ። ኢትዮጵያን ፖፕሌሽን በእድሜ ከሰላሳ ዓመት በታች ያሉ ሰዎች ከሰባ ፐርሰንት በላይ ናቸው እና ወጣቱ ነው እንግዲህ የእኛ ህብረተሰብ። እነዚህ ወጣቶች ደግሞ በጣም ብዙ ሀሳቦች ድጋፍ ይፈልጋሉ። ፋይናንሽሊም በሀሳብ እና ውጭ ሀገር ያሉ ኤክስፐርቶች አንደኛ በምክር በእንግሊዘኛው ሜንቶርሺፕ የሚባለው እነሱም ቢረዷቸው ዩ ይህ እንዴት ነው የሚሆነው? አንድ ጊዜ አት ሊስት በአካል ተገናኝቶ እነዚህ ሰዎች የሆነ ሪሌሽንሽፕ ፈጥሮ በኋላ ያው ቪርቹዋልም መቀጠል ይችላሉ። ዘላቂ ሊሆን ይችላል ማለት ነው። ሁለተኛ በኢንቨስትመንት ነው። እንግዲህ እንደምናውቀው እዚህ ሀገር ምናልባት አምሳ ሺ መቶ ሺ እስከ አምስት መቶ ሺ ኢንቨስትመንት ምናልባት ለውጭ ሀገር ያሉ ወገኖቻችን ብዙም አይደለም፣ ግን እዚህ ሀገር ያው ለብዙ ነገር እንደሚረዳ ነው። እና እስፔሻሊ በአንትረፕረነርሽፕ መስክ የተሰማሩ ሰዎች አንዳንድ እንደዚህ በፋይናንሻል ድጋፍ ይፈልጋል። ሁለተኛ ደግሞ ምናልባት አንዳንድ ኢቨን ፕሮፌሽናል መስክ ላይ የተሰማሩ ወጣቶች ኢንተርንሺፕ ወይም ሌላም ነገር ፕሮግራም ለማሳካት ይመቻቸዋል። የመጨረሻው ኤክስፐርቲዝ ማለት ውጭ ሀገር ያሉ ሰዎች ብዙ ጊዜ ፕራክቲሽነር እና በጣም ስፔሲፊክ ኤክስፐርቲዝ ያላቸው ሰዎች ናቸው። ይህን ኤክስፐርቲዝ እንግዲህ የሚያካፍሉት እኔ በእኔ እምነት ዘላቂ እንዲሆን በፕሮቦኖ ሳይሆን በፕሮቦኖ ሳይሆን የተከፈላቸው ለወጣቶች ብቻ ሳይሆን ለሀገሪቷም ትልቅ ሚና መጫወት ይችላሉ እና ምናልባት ሌላም ጊዜ በሰፊው ስለዚህ ቶፒክ መጫወታለን። ግን እነዚህ ሶስቱ ነው እኔ ማስመር እፈልገው እንግዲህ የሰማናቸው የላውሬንድሪው አሶሼትስ የቴክኖሎጂ አማካሪ መስራች አቶ በርናልድ ላውሬንዲው ነው። አለም ወደ አንተ ልመለስ። ኢትዮጵያ ውስጥ ያለው የቴክኖሎጂ ስምሪትንና የጎረቤት ሀገር ኬንያንም ሆነ በምዕራብ አፍሪካ ደግሞ የናይጄሪያን በደቡብ ደግሞ የደቡብ አፍሪካን ሁኔታ ስናወዳድር በጅምር የሚያዝ ነው። ነገሮችን በማሻሻል ረገድ ኢትዮጵያ እንደ ሀገር መጀመር ያለባት የመፍትሄ ሀሳብ ምንድን ነው? በውጭ ሀገር ያሉ ወጣቶች ምን ማድረግ አለባቸው? አመሰግናለው ሀብታሙ። አቶ በርናርዲ ያነሱት ሀሳቦች በቃ ችግሮቹን በደንብ ጠቅለል አድርገው ይዘዋቸዋል። ግን እዚህ ላይ በእኔ እይታ አሁን በሚያጋጥመኝም ነገር አሁን ኢትዮጵያ ውስጥ ባለን እንቅስቃሴ በሚያጋጥመኝ ነገር እማያቸው ጥሩም በጎም የሆኑ ጎኖች አሉ። እንደገና ደግሞ ድክመቶች አሉ። በጎ ጎኖቹ ስጀምር፣ መጀመሪያ ላይ ቅድም እንዳልኩት በጣም ጎበዝ የሆኑ ቴክኒካል ቴክኖሎጂ በሆኑ ነገሮች በጣም ጥሩ ችሎታ ያላቸው ብዙ ወጣቶችን እያገኘን ነው። አሁን በደንብ ቴክኒካል ስኪላቸው በደንብ ከፍተኛ ደረጃ የሚባል ይሄ ሲኒየር የሚባል አይነት ደረጃ ያሉ አድቫንስ ስኪል ያላቸው ወጣቶች እያፈራን ነው። ነገር ግን በሀገራችን በአጠቃላይ ሁኔታ ካሉት ችግሮች አንዱ በጣም አሁን ወደፊት ለመጓዝ ይፈትነናል ብዬ የማስበው ምንድን ነው? አንደኛው ይሄ ዎርክ ኤቲክስ ወይም የስራ ስነምግባር የምንለው ነገር፣ የስራ ጥራት ላይ ወይም ኳሊቲ ላይ ያለን አመለካከት እና ልምድ፣ ከዛ ተጨማሪ ደግሞ በስራ ላይ ዋናው አንዱ አስፈላጊ ነገር በተለይ በዚህ በቴክኖሎጂ ዘርፍ ከተለያየ የዓለም ክፍል ሆኖ አንድ ላይ ተቀናጅቶ ለመስራት ኮሚኒኬሽን በጣም አስፈላጊ ክህሎት ነው። በእነዚህ ሶስት ጉዳዮች አንጻር ስናይ ከፍተኛ ችግር ወይም ውስንነት ያለው ኢትዮጵያ ውስጥ እና አሁን የስራህን የምታስረክብበትን ዴድላይን ማክበር የስራ ጥራትን በምን አይነት መልኩ ነው የምንለካው? የምናየው እንዴት ነው? ይሄ ስራ አለቀ የምንለው ጥራቱ ምን ደረጃ ላይ ነው የምንለው? እነዚህ ነገሮች በጣም የሚቀሩንና አሁን ቅድም በተጠቀሰው መሰረት ይሄ የማብቃት ሜንተር የማድረግ ይሄ ችሎታቸው እንዲሻሻል ማድረግ ላይ በዲያስፖራ ውስጥ ያሉ የቴክኖሎጂ ባለሙያዎች እዚህ ሀገር በተለያዩ ዓለም ክፍሎች የቀሰሙትን ልምድ ወስዶ ማካፈል ሌላ መተካ የሌለው መፍትሄ ነው። የግድ ወጣቶቻችንም በዚህ መልኩ መደገፍ አለበት። ዓለም በጣም ይቅርታ አድርግልኝ እንግዲህ በዚህ ጉዳይ ላይ ሰፋ ያለ የውይይት ጊዜ እንደሚያስፈልግ አውቃለሁ። ያለን ጊዜ ግን እየተጠናቀቀ ስለሆነ ላቋርጥ ነው። ላካፈልክን ሀሳብ ሁሉ በእጅጉ አክባሪንን በጣም አመሰግናለሁ። በሰፊ ሰዓት እንመለስበታለን። ለአሁኑ በጣም አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በመምራት ሳስተናግዳችሁ ያመሻው ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።